ህይወቱን ለብዝሃ ህይወት የሰጠ ሳይንቲስት የቀጣዩ ቅንብር ርዕስ ነው። ኢትዮጵያ በየዘርፉ ካፈራቻቸው ታላላቅ ሰዎች አንዱ ናቸው፣ ዶክተር ተወልደ ብርሃን ገብረ እግዚአብሔር በትግራይ ክልል አድዋ አካባቢ በምትገኝ ሩባ ገረድ በምትባል መንደር ተወልደው በተሰማሩበት ዘርፍ ዓለም አቀፍ እውቅናን ያተረፉ ሳይንቲስት ለመሆን የበቁ ናቸው። ዶክተር ተወልደ ብርሃን በህይወት ዘመናቸው በብዝሃ ህይወት፣ በተፈጥሮ ሀብት ልማትና በአካባቢ ጥበቃ መስኮች ብዙ ምርምሮችን አካሂደዋል። የአዲስ አበባና የአስመራ ዩኒቨርሲቲዎች መምህርና መሪ ሆነው በርካታ ምሁራንንም አፍርተዋል። ዶክተር ተወልደ ከምርምር ስራቸው ጎን ለጎን የአካባቢ ጥበቃና የማህበረሰብ መብቶች ግንባር ቀደም ተሟጋች ነበሩ። በዓለም የደህንነት ህይወት ጉባኤዎች ሰባ ሰባት ሀገሮችን ወክለው የብዝሃ ህይወት ብዝበዛ እንዳይደርስባቸው ተከራክረዋል። በህይወት ዘመናቸው ላበረከቷቸው አስተዋጽኦዎች አማራጭ የኖቤል ሽልማትን አሸንፈዋል። እንደዚሁም ከተባበሩት መንግስታት የአካባቢ ጥበቃ ተቋም ዩኔፕ የምድራችን ጀግና የተሰኘ ሽልማት ተቀብለዋል። በዛሬው ዝግጅታችን ባለፈው ማክሰኞ በ83 ዓመታቸው ከዚህ ዓለም በሞት የተለዩት የዶክተር ተወልደ ብርሃንን ህይወት እንቃኛለን። ገብረ ሚካኤል ገብረ መድህን እንደሚከተለው አሰናድቶታል። ዶክተር ተወልደ ብርሃን ገብረ እግዚአብሔር በተለያዩ ዓለም አቀፍ መድረኮች ለአካባቢ ጥበቃና ለማኅበረሰብ መብቶች ሲሟገቱ ካጋጠሟቸው ፈተናዎች አንዱን ለኢትዮጵያ ቴሌቪዥን እንዲህ በማለት ገልጸው ነበር። እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጋለሁ። በዚሁ ምክንያት ነው ቪዛ የከለከሉኝ። ምክንያቱም ተቃዋሚዎቻችን ነበሩ። ዶክተር ተወልደ ብርሃን ዕድሜያቸውን ሁሉ በተፈጥሮ ሀብት ልማትና እንክብካቤ በብዝሃ ህይወት ምርምርና በአካባቢ ጥበቃ ብዙ ሰርቷል ተሟግተዋል። ታላቁ የብዝሃ ህይወት ሳይንቲስት ከተፈጥሮ ጋር የነበራቸው ቁርኝት ከህፃንነታቸው ጀምሮ አብሯቸው የኖረ እንደሆነ ልጃቸው ዶክተር ሳራ ተወልደ ብርሃን ይናገራሉ። ያደገበት መንደር ሄጄ ለማነጋገር እድል አግኝቼ አብሮ አደጎቹ ሳናግራቸው ድሮም ልጅ እያለ እኮ ይሄ ቅጠል ከዚህ ቅጠል ይለያል እያለ ይመራመር ነበር ይላሉ። እና አብላ ያሳደገችው አክስታችን ደግሞ የነገረችን ነገር አለ። አንድ ጊዜ ዘር የወሰደ ይዘራል እና ቤት ውስጥ ውሃ ያጠጣ እየተንከባከበ ያበቅላል፣ ያጠናል፣ ይመራመራል፣ ይከታተለዋል ትላለች እና ጨው ዘራ አያታችንን ሄደና ጨው ዘራሁኝና አልበቅላለኝ እንዴት ተደርጎ ነው ጨው የሚዘራ ብሎ ይጠይቃቸዋል። ከዛ ጥቂት ቀናት አይዞህ ልጅ ውሀ ጠጣ ውሀ ጠጣው አሉት ና ከዛ ጥቂት ቀናት ውሀ ጠጥቶ እንትን ሲል ጨውን ይዘሆና ብለው ጨውን ውሀ ስታረግበት ምን ይሆናል ብለው እንዲያስተውል አደረጉት። ትላለች በአጠቃላይ ከልጅነቱም ጀምሮ ያው ስለ ነገሮች እንዴት እንደሚሰሩ እንዴት እንደሚኖር እጽዋት ተፈጥሮ ያስደስተው እንደነበር ይናገራሉ። ዶክተር ተወልደ ብርሃን አድዋ አካባቢ በምትገኝ እርባ ገረድ በምትባል መንደር ውስጥ የካቲት አስራ ሁለት ቀን ሺ ዘጠኝ መቶ ሰላሳ ሁለት ዓመተ ምህረት ነበር የተወለዱት። የመጀመሪያ ደረጃ ትምህርታቸውን በአድዋ ከተማ ንግሥተ ሳባ ትምህርት ቤት፣ የሁለተኛ ደረጃን ደግሞ በአዲስ አበባ ዊንጌት ትምህርት ቤት ተከታትለዋል። ከዚህ ትምህርት ቤት በከፍተኛ ነጥብ አልፈው በ958 ዓ ም ወደ አዲስ አበባ ዩኒቨርሲቲ የገቡት ዶክተር ተወልደ ብርሃን የሚማሩትን ትምህርት ለመምረጥ ተቸግረው እንደነበር በአንድ ወቅት ተናግሯል። ከልጅነት ጀምሮ የነበራቸው ዝንባሌ ግን መፍትሄ ሳይሰጣቸው አልቀረም። ወደ ዩኒቨርስቲ ስገባ በየትኛው መስክ ልማር የሚል ጥያቄ አስቸግሮኝ ነበር። በየትኛው መስክ ልሂድ የሚለውን ጥያቄ ራሴን ጠይቄ፣ እንዲያውም አስተማሪዎችም ይሄን ለመመለስ እንዲያግዙኝ ሞክረው አልቻልንም። ያም ምርጫው አንተ ነው ብለውኝ እኔ በመጨረሻ ምን ምናልባት የሕፃንነቴ ወቅት አሸንፎ ሊሆን ይችላል። ወደ ተፈጥሮ ባህሪው ሄድኩ እና ስነ ሕይወትን ወደ ማጥናቱ ሄድኩ። በ1958 ዓ ም ከአዲስ አበባ ዩኒቨርሲቲ በከፍተኛ ነጥብ ሲመረቁ ከአጼ ኃይለሥላሴ እጅ የወርቅ ሽልማት ተቀብለዋል። ከዛም በውጭ ሀገር የትምህርት ዕድል እንዳገኙ የህይወት ታሪካቸው ጸሐፊ የሆነው ዘነበውላ ይናገራል። ዩናይት ኪንግደም ሄዶ እንዲማር ስኮላርሺፕ ሲሰጡት፣ እኔ ቤተሰቦቼ ሲድዎች ናቸው፣ ወላጆችን የምደግሙ እኔ ነኝ። ስለዚህ አሁን በሁኑ ሰዓት ሂድና ተማር ካላቸው ቤተሰቦችን የማግዝበት ሁኔታ ስለሌለ አልሄድም አላቸው። እነሱ ደግሞ ዩኒቨርሲቲ ምን አደረገ፣ በየወሩ መቶ መቶ ብር ለወላጆች ይችልክልሃለን አንተ ሂደህ ትማራለህ ሲሉት፣ እሺ ብሎ ተስማምቶ ሄደ። ዩኬ ውስጥ ዌልስ ዩኒቨርሲቲ በቀጥታ ፒኤችዲ መስራት ትችላለህ ነው ያለው፣ ውጤቱን አይቶ እና ኤምኤ አልጸራም። ፒኤችዲውን በስነ ብህዳር ላይ ሰርቶ በአስራ ዘጠኝ ስልሳዎቹ አካባቢ አዲስ ዩኒቨርሲቲ የሀያ ሰባት አመት ወጣት ሆኖ መጣ። አሁን ያሉትን ሲኒየር ፕሮፌሰሮች በሙሉ ያስተማረው እሱ ነው። ዶክተር ተወልደ ብርሃን በ1960 ዓ.ም የዶክቶሬት ዲግሪያቸውን ሰርተው ወደ ሀገራቸው ሲመለሱ አንድ ትልቅ ፕሮጀክት ይዘው እንደመጡ የመቀለ ዩኒቨርሲቲ መምህር የሆኑት ልጃቸው ዶክተር ሳራ ገልጸዋል። ፍሎራ ፕሮጀክት የሚባል ትልቅ የኢትዮጵያ እጽዋት ዘግቦ ያስቀመጠ ትልቅ ፕሮጀክት ይዞን የመጣው ከሰላሳ እንደዚህ በላይ አመታት ያሳለፈ ትልቅ ፕሮጀክት ብዙ የኢትዮጵያ ሳይንቲስቶችን የሚያፈራ ፕሮጀክት ይዞን የመጣው ዶክተር ተወልደ ብርሃን በአዲስ አበባ ዩኒቨርሲቲ በአስተማሪነትና የሳይንስ ፋካሊቲ ዲን በመሆን አገልግለዋል። ከ1978 እስከ 1983 ዓ.ም ደግሞ የአስመራ ዩኒቨርሲቲን በፕሬዝደንትነት መርቷል። በመምህርነት በሰሩባቸው ጊዜያት ለበርካቶች አርአያ እንደሆኑም ከተማሪዎቻቸው አንዱ የሆኑት ፕሮፌሰር እንደሻው በቀለ ይመሰክራሉ። በማስተማሩ እኔ ለምሳሌ ከአንደኛ አመት ዩኒቨርሲቲ እስከ አራተኛ አመት ዩኒቨርሲቲ ድረስ አስተምሮኛል። ብዙዎቻችን እናስተምሯል። ሰውለ ሲያስተምር የፒኤችዲ ቲ ሲሱን ሰጥቶን ነው የሚያስተምረው። ምክንያቱም ሊትሬቸሩ ሪቪው አድርጓል እስከ ጊዜው ድረስ ያንን ያስታጠቀን ሰውን መሰረታዊ እውነቶቹን በዛ የትምህርት ዘርፍ ውስጥ እንድናገኝ ያበለጸገን ሰው የሰውን ልጅ ደግሞ በመፍጠር እኛን መሰሎቻችንን ማስተማሩ ብቻ ሳይሆን እንደ ምሳሌ እንድናየው ራሳችን እንዳንስት፣ በጥቅም ፍለጋ ብቻ እውር ሆነን እንዳንንቀሳቀስ የረዳን ሰው እኛስ ራሳችን እንደዚህ ወይ ብለን እስክንጠይቅ የምንሄድበት እንትን ሁኔታ ላይ ያስቀመጠን ሰው ነው እና ተወልደ ብዙ ውለታ አለው። ብዙ ያስቀመጣቸው አሻራዎች አሉ። ተወልደ ደግሞ ህይወቱ የሚለብሰውን ልብስ ስታይ፣ የሚነዳቸውን መኪና ስታይ ተሽቀርቅሮ የኖረ ሰው አይደለም። የሽብርቅርቅ ማለት ቴንደንሲ የሌለው ሞደስት፣ ሲምፕል ፐርሰን ተወልደ ጋ ቁጭ ብለ ብዙ ነገር ነው የምትማረው ብዙ ያነበበ ሰው ስለሆነ በአዲስ አበባ ዩኒቨርሲቲ ሳይንስ ግቢ ውስጥ የሚገኘው የእጽዋት ዘረመል ባንክ ሲመሰረት ዶክተር ተወልደ ብርሃን የካውንስል አባል ሆነው ሰርቷል። በዚህ ተቋም ውስጥ የእጽዋት ቤተ መዘክር በመገንባትም ተማሪዎቻቸው እንዲማሩበትና እንዲመራመሩበት አድርጓል። ከባልደረቦቻቸው ጋር ሆነው የሳይንስ ቃላትን ወደ አማርኛ በመተርጎም ተገቢ ፍችን አስቀምጠዋል። በኢትዮጵያ የእጽዋት ስያሜና ስርጭት ዙሪያ የሚመራመሩ በርካታ ምሁራንን አሰልጥነዋል። በብዛሃ ህይወት ጥበቃም የተለያዩ ስራዎችን እንዳከናወኑ ፕሮፌሰር እንደሻው ይገልጻሉ። ከውጭ የሚመጡት ዝርያዎች እንዳያጠፉ የመከላከል ለዛ ስርዓትና ህግ የማስቀመጥ ሁለተኛ ነገር ደግሞ የሚሰበሰቡቱ የብዛሃ ህይወት ኤሌመንትስ ከነዚ የሚገኘውን ጥቅም የመጋራት የሚሆን ራስ ብቻ እንድትጠቀምበት የማድረግ ለምሳሌ አንዱ የፍሎራ ፕሮጀክት አለ አራት ኪሎ የኢትዮጵያ እጽዋት አይነታቸው፣ ስርጭታቸው በሀገር ደረጃ ምን ይመስላል የሚለውን ላለፉት አርባ አመት እንዲጠኑ ያደረገ ለዛ ደግሞ ሰዎቹን ያሰለፈ እነ ፕሮፌሰር ሰብስቤ ያሉ እነ ዘመዴ ያሉ እነ ፕሮፌሰር ታምራት አሉ ብዙዎች አለ። ስለዚህ ይህንን ሁሉ ያስቀመጠ ሰው ነው፣ ጀምሮ ሰውን አሰልጥኖ ጥናቱ መሄዱን አረጋግጦ እየመራ የቆየ ሰው ዶክተር ተወልደ ብርሃን ከ1983 ዓ.ም ጀምረው በዓለም አቀፍ ደረጃ የብዝሃ ሕይወት ደህንነት እንዲጠበቅ እንዲሁም የማህበረሰብ መብት እንዲከበር ተከራክረዋል ይላሉ ዶክተር ሳራ ተወልደ ብርሃን። በዓለም መድረኮች ላይ ቆሞ የተከራከራቸው ኢትዮጵያን ወክሎ፣ ከዛም አፍሪካን ወክሎ፣ ከዛም ሰባ ሰባት አገር በማደግ ላይ ያሉ ሀገራትን ወክሎ የገበሬዎች መብት ከዛ ደግሞ የአካባቢ እውቀት ጥበቃን በተመለከተ ለምሳሌ ኢትዮጵያ የጤፍ ሀገር ነች። የከሌ ገበሬ ነው ብለህ ልትሰይመው የምትችለው ሀብት አይደለም። ሁሉም ገበሬ ከትውልድ ትውልድ ወደኋላ ሲቆጠር ያቆየነው የማህበረሰብ እውቀት ነው ወይም የኢትዮጵያ እውቀት ነው። የሌላ ሀገር እውቀት አይደለም። ድንች ደግሞ ስንሄድ ፔሩ ወይ ላቲን አሜሪካ ሄደህ የምታገኘው ነገር ነው እና የአካባቢ እውቀት የሚባል አለ። ያ ክብር እንዲያገኝ እውቅና እንዲያገኝ የራሱ አበርክቶ አድርጓል። ትውልዱ በዚህ ሙግታቸው የበርካታ አርሶ አደሮችን መብት ማስከበር መቻላቸውንም ጸሐፊ ዘንበወላ ይገልጻል። በዓለም ላይ ያሉ ግዙፍ የዘር አምራች ካምፓኒዎች አሉ። እነዚህ የዘር አምራች ካምፓኒዎች የፓተንት ራይት እያሉ በዘር ላይ ማውጣት ሲጀምሩ ዶክተር ተወልደ መጀመሪያ ይሄንን ዘር ገበሬው ነው በነጻ የሰጣችሁ ሲሰጥም አልመዘገበውም። መጽሐፍም ማንበብም አይችልም እሱ በነጻ የሰጣችሁን ነገር ጥቂት ነገር ለውጦ ፓተንት ራይት ማድረግ ይቻላል ተፈጥሮ ሰጥታን ያንን ገርቶ እህል አድርጎ የሰጠን አርሶአደር ፓተንት ራይት ልታወጡበት አትችሉም፣ ብሎ ተሟገተ። ለአንድ ነጥብ አራት ቢሊዮን አርሶአደሮች ሚሊዮን አይደለም ቢሊዮን አርሶአደሮችም ደህንነት አስጠብቋል፣ ነው የሚለው። እንግዲህ አንድ አርሶአደር አምስት ቤተሰብ ያለው ብለህ እንኳን ብናሰላው ዩኒቨርሱን የተከላከለ ሰው ነው። በዚህ በዚህ ባደረገው ነጎሽሽን በተለያዩ ጊዜያት በተደረጉ ዓለም አቀፍ ጉባኤዎች ዶክተር ተወልደ ብርሃን የታዳጊ ሀገራት ህዝቦች በብዝሃ ህይወት ብዝበዛ እንዳይጎዱ መከራከራቸውንም ፕሮፌሰር እንደሻው ይገልጻሉ። ተወልደ ለኢትዮጵያ ባለ ውለታ ነው፣ ለአፍሪካም ባለ ውለታ ነው። አብሶ በብዝሃ ህይወት አህጉሯ ወይንም ሀገራችን ጥቅም አልባ እንዳትሆን ብቻውን የተከራከረ እና ተከራክሮም ያሸነፈ ሰው ለብቻችን የብዝሃ ህይወት ጥበቃ ብቻችንን አንችልም። ስንተባበር ነው የምንችለው። ስለዚህ የአፍሪካ ሀገራት አንድነት መቆም አለባቸው። አብሮ ሲቆሙ ብቻ ነው ሊደራደሩ የሚችሉት ብሎ እነዚህን ሁሉ ያሰለፈና ተደማጭነትም አግኝቶ ያሸነፈ ሰው የአፍሪካ ሀገራትን ሰብስቧል። መርቷል። መርቶም ተከራክሮ ስለ ብዝሃ ህይወት ደህንነትና ከብዝሃ ህይወት የሚገኘውን ጥቅም የመጋራቱም ይሁን ጥቅም የማግኘቱ ላይ ከኤክስፕሎይቴሽን አፍሪካ እና ኢትዮጵያ ራሷን እንድታድል የራሱን አሻራ ጥሎ ሄዷል። ያንን አሻራ ወስደን በአፍሪካ ደረጃ ኢትዮጵያ መሪ እንድትሆን ጉልበት የሰጣት ሀገር ለተፈጥሮ ሀብት መጠበቅና ለማህበረሰብ መብት መከበር ሲያደርጓቸው በነበሩ ዓለም አቀፍ ክርክሮች በርካታ ፈተናዎች ሲያጋጥሟቸው እንደነበር ይታወቃል። ዶክተር ተወልደ ብርሃን በአንድ ዓለም አቀፍ ጉባኤ ለመሳተፍ ፈልገው ቪዛ የተከለከሉበትን አጋጣሚ አስታውሰው ተናግረው ነበር እኔ በመልማት ላይ ያሉ ሀገሮችን በመምራት የደህንነት ህይወት ህግ ድርድር በሚካሄድበት ጊዜ አስተዋጽኦን አድርጌያለሁ በዚሁ ምክንያት ነው ቪዛ የከለከሉኝ ምክንያቱም ተቃዋሚዎቻችን ነበሩ ካናዳ እና ዩናይትድ ስቴትስ ሌሎችም አንድ ሁለት ሶስት ሀገሮች ነበሯቸው ስለዚህ ስብሰባው ለዚያ ስለነበረ ወደ ካናዳ የሚሄደው እኔን እንዳልገባ ከከለከሉኝ ጉዳዩን አፈረሱት ማለት ነው ብዬ መልእክት ላኮባቸው እና ከአገሮቹ በሙሉ በሙሉ ከሞላ ጎደል በሙሉ ተጽዕኖ ደረሰባቸው እና ቪዛ ቶሎ ሰጡኝ። አንድ ቀን ብቻ ዘግቼ በህይወት ዘመናቸው ላከናወኗቸው ተግባራትና ላስመዘገቧቸው ድሎች ዓለም አቀፍ እውቅናን አትርፈዋል፣ የተለያዩ ሽልማቶችንም አግኝተዋል ይላል ጸሐፊው። ዘንበውላ አንደኛው ስቶክሆልም ላይ የኦልፈሬት ኖብል ፕራይዝ የአማራጭ የኖብል ፕራይዝ አሸናፊ አድርገው ሁለት ሺህ አመት ምረት ላይ ሰጥተውታል። ሁለት ሺህ ስድስት ላይ እንደ አውሮፓን አቆጣጠር ሲንጋፖር ላይ ቻምፒዮን ኦፍ ዘአርዝ ብለው እኔ የምድራችን ጀግና ብዬ ለጻፍኩት መጽሐፍ እርስ የሚሆነኝ እሱ ነው። እነዚህ ጉልህ ስራዎቹ ቀደም ብዬ ነገርኩን፣ ሁለት ዓለም አቀፍ ሽልማቶችን አስገኝተውለት ሎሬት ሆኗል። ሌሎችም ዓለም አቀፍ ሽልማቶች አሉት። የኢትዮጵያ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ሆነው በሰሩባቸው ጊዜያት ዶክተር ተወልደ ብርሃን ለዘርፉ አስፈላጊ የሆኑ ፖሊሲዎች እንዲወጡ አስተዋጽኦ አድርጓል ይላሉ ፕሮፌሰር እንደሻው። ብዙ ፖሊሲ ደግሞ በዚህ አካባቢ እንዲወጣ አድርጓል። የኤንቫይሮንሜንታል ፕሮቴክሽን ፖሊሲ የብዝሃ ህይወት ፖሊሲ፣ ቴክኖሎጂ እና ብዝሃ ህይወት ደግሞ እንዴት እየተስተገበሩ ኔትወርክ ደሆኖ አብሮ የሚያድጉበትን ሁኔታ የሚያሳይ ፖሊሲ ሁሉ የነደፈና ሁኔታውን ያመቻቸ ሰው ዶክተር ተወልደ ብርሃን። የዘረመል ምህንድስና ሊያደርሰው ስለሚችለው ጉዳት ተሟግተዋል ብለዋል ዶክተር ሳራ በዘረመል ምህንድስና ዙሪያ ብዙ አበርክቶ አድርጓል። ይሄ አዲስ የምርምር ውጤት ስለሆነ ሀገራችንንም፣ ህዝባችንንም፣ ዓለምንም እንደማይጎዳ ሆኖ ተግባር ላይ መዋል የሚችልባቸውን መንገዶች እንዴት አድርገን እና አግኝ በሚል በጣም ብዙ ድርድሮች ነበሩ። ወደ በኋላም ደግሞ የዓለም የአየር ሙቀት መጨመር ያመጣው የራሱ ተጽዕኖ አለና ያ ተጽዕኖ ለምሳሌ ኢትዮጵያ ውስጥ ድርቅ በተደጋጋሚ እና ረዘም ላለ ጊዜ እንዲመጣ ክፍተቶችን እየፈጠረ ነው። ዋናውን ተጽዕኖ እያደረጉ ያሉት ደግሞ ያደጉት ሀገራት ናቸው። እና ያደጉት ሀገራት በማደግ ላይ ላሉ ሀገራት እንዴት አድርገው የሚፈጠሩትን ችግሮች ለመሻገር እርዳታ ማድረግ አለባቸው በሚል ዙሪያም ደግሞ ብዙ ድርድሮች ነበሩ። እነዚህ ውስጥም ብዙ አበርክቶ ነበረው። በአጠቃላይ አካባቢውን፣ ተፈጥሮን በተመለከተ የሚችለውን ያህል አበርክቶ እያደረገ ነበረ። ዘነበወላ፣ ዶክተር ተወልደ ብርሃን ባስመዘገባቸው ድሎች ዓለም ታስታውሳቸዋለች ይላል። ወደፊት ዓለም ኤንቫይሮሜንታል ቲንከሮቿን፣ አሳቢዎቿን በምጽፍ ጊዜ ከአውራዎቹ መካከል አንዱ ተወልደ እንደሚሆን እርግጠኛ ሆኜ ነው ምነግር። በትውልድ እንግሊዛዊት በዜግነት ደግሞ ኢትዮጵያዊት ከሆኑት ባለቤታቸው ሱ ኤድዋርድስ ሶስት ልጆችን አፍርተዋል። ከስልሳ በላይ ልጆችን ደግሞ አሳድገው ለቁም ነገር ማብቃታቸውን ዘነበወላ ይገልጻል። በዚህ ተግባሩ ፍቅርን እያስተማረ አሳድጎናል ይላሉ ልጃቸው ዶክተር ሳራ። እኛ እድለኞች ነን፣ ወንድ ልጅ ባይወለድልንም ብዙ ወንድሞች አሉን። እድለኞች ነን። የትም ቦታ ስንሄድ ቤተሰብ አለን፣ እህት አለን፣ ወንድም አለን፣ ዘመድ አለን። እነሱ በሰሩት ስራ እንኮራለን። በቤት ውስጥ ኑሮ ሁሌ ያው በትልቅ ትሪ ነው የምንበላው፣ ወይም ደግሞ ሳህን ሳህናችንን የሚዘን ከበላን ሁሉም ሰው አንድ ላይ ነው የሚበላው። በቤት ውስጥ የሚያሳድጋቸውን ልጆች ቤትነት እንዲሰማቸው እሱ አባት አባታቸው እንደሆነ የእውነት እንደሚወዳቸው እንዲሰማቸው ሆነው እንዲያድጉ ነው የሚፈልገው። እናቴም ብትሆን እንደዛው ማለት ነው እና አስታውሳለሁ ብዙ ጊዜ ፍራሽ ተዘርግቶ አብረን የምንተኛበት ጊዜ ነበረ። አንድ አልጋ ላይ ሁለት ሶስት የምንተኛ ነበር እና ቤት ውስጥ ብዙ ሰው ነው ያደገው። እኛ ልጆቹ የተለየ ትምህርት ቤት አልሄድንም። የተለየ ልብስ አልለበስንም ያው እንደሌላው ቤተሰብ አዲስ አበባ እንዳደገ ቤተሰብ የመንግስት ትምህርት ቤት ነው እንግዲህ የተማርነው እንጂ የግል ትምህርት ቤት ምናምን ሊልኩን ያው ሁሉንም ሰው እዛ ለመላክ አቅም ስላልነበራቸው ሁላችንም አንድ አይነት አስተዳደግ ነው ያሳደጉን በዚህ እኮራለሁ ምክንያቱም አሁን ከወንድምና እህቶቼ ጋር ፍቅር ነው የተውልኝ ገባህ እና ያ ፍቅር ትልቅ ባህል አለው በጣም አባቴ በጣም የሚጣፍጥ አባት ነው። ዶክተር ተወልደ ብርሃን ባደረባቸው ህመም በሕክምና ሲረዱ ቆይተው በ83 ዓመታቸው በተወለዱበት ዕለት መጋቢት 12 ቀን 2015 ዓ ም ከዚህ ዓለም በሞት ተለይተዋል። የቀብር ሥነ ሥርዓታቸውም የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን እንዲሁም ቤተሰቦቻቸውና ወዳጆቻቸውን ጨምሮ በርካታ ሕዝብ በተገኘበት በቅድስ ሥላሴ ቤተ ክርስቲያን ተፈጽመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ።